ቢና ቢኦኤ ሰላም ሰላም! እንዴት አመሻችሁ? ተሳፈሩ፣ ገባበሉ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባች። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ታክሲዋ ሞልታለች። ለ30 ደቂቃዎች ያህል ከመስታወት አራጋው ጋር አብረናችሁ ጫፍ እንደርሳለን። ሰላም እንደምናመሻችሁ በሚዛን ቴፒ ዩኒቨርሲቲ ሴት ተማሪዎች ከትምህርት ቤቱ ውጭ በሚኖሩ የአካባቢው ማህበረሰብ የመደፈር ሙከራ ተደርጎባቸዋል በሚል ተማሪዎች ለተቃውሞ ወጥተው ትምህርት ተቋርጧል። ሁላቱ የተረጋገጠ ነው። እንዲህ ሊደፍራት በገባበት ነጭ ያስመለጠች ከዛ በፊት ግን አሉባልታ የአካባቢው ነዋሪዎች ችግሩ የመልካም አስተዳደር እንጂ የመደፈር ሙከራ አልተፈጸመም ይላሉ። ይሄንን ለማሞቅ ዝም ዝም ብሎ እንትን የተባለ ነገር እንጂ ተማሪ ስድፈረ የለም። በሴቶች ላይ የሚደርሱ ጥቃቶችን ለመከላከልና የፍትህ ስርአቱን ለማሻሻል አልፎም በመገናኛ ብዙሀን በተሻለ መረጃን እንዴት ማድረስ እንደሚቻል በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ በቅርቡ ውይይት አሰናድቶ ነበር። በጾታ ጥቃት ዙሪያ በግልጽ ካልተወያየን ለውጥ ለማምጣት አንችልም። በአጠቃላይ ኢትዮጵያ ያጸደቀቻቸው ራሷም ያወጣቻቸው ሕጎችን በተመለከተ እንዲብራሩ ተደርጎ አደጋው ለደረሰባቸው ሴቶች የሚፈጥረው መፍትሄም ምንድን ነው? ከላይ የሰማናቸው ቀዳሚው ኒክ ቫርኔት በዩናይትድ ስቴትስ ኤምባሲ የህዝብ ግንኙነት ክፍል ኃላፊ ናቸው። የህግ ባለሙያና እንዲሁም ጋዜጠኛ ማካተናል በውይይቱ ላይ የተሳተፉ ማለት ነው። ይዘናቸዋል ከሞያሌ ተሰደው ኬንያ የሚገኙ ኢትዮጵያውያን በምግብ ጥረት እየተቸገሩ መሆናቸውንም ገልጸዋል። አሁን የተባበሩት መንግስታት ድርጅት ነው እየረዳን ያለው። ደንበኛ ምግብ እንኳን እያገኘን አይደለም እየሰጡን ያሉት ማሽላ ነው። ይህንን ማሽላ ሕፃን ሊመገብ አይችልም። ሁሉንም ከዝግጅቶቻችን ታገኝታላችሁ። ከጋቢና ቪኦኤ የአዲሱ ትውልድ ድምፅ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። ፒዮንግያንግ ለደቡብ ኮሪያ ጋዜጠኞች ፈቃድ ሰጠች። ወደ ሀገር የመግቢያ ፈቃድ በመጨረሻው ደቂቃ የተሰጣቸው ስምንት የደቡብ ኮሪያ ጋዜጠኞች የሰሜን ኮሪያ የኒውክሌር ሙከራ ጣቢያ ተነቃቅሎ ሲፈርስ ለመታዘብ ለጋዜጠኞች ዝግ ከሆነችው ፒዮንግያንግ ገብተዋል። የደቡብ ኮሪያኑ ጋዜጠኞች ትናንት ከቤጂንግ ተነስተው ከሰሜን ኮሪያዋ የወንሳን ከተማ የገቡት ከዩናይትድ ስቴትስ፣ ከብሪታንያ፣ ከቻይናና ከሩሲያ ከመጡት ዓለም አቀፍ ጋዜጠኞች ጋር መቀላቀል የነበረባቸው ናቸው። ይሁንና ሶል ይፋ እንዳደረገችው ፒዮንግያንግ አንቀበልም በማለቷ በረራውን መቀላቀል ሳይችሉ ቀርተዋል። በሁለቱ ሀገሮች የነጻ ቀጠና ፓን ሙንጆም በኩል በተደረገው የመልእክት መላላኪያ አማካይነት የደቡብ ኮሪያው የአንድነት ጉዳዮች ሚኒስተር አስታውቀዋል። የበርካታ ሽልማቶች ባለቤቱ እውቁ አሜሪካዊ ደራሲ ፊሊፕ ሮዝ በ አምስት አመቱ አረፈ። ሮዝ ከ50 ዓመታት በፊት በዘለቀው የድርሰት ህይወቱ የሁዲ አሜሪካውያንን ተሞክሮ የሚፈትሹ በርካታ ስራዎቹን ጨምሮ ከ30 በላይ መጽሐፍት ደርሷል። እንደ አውሮፓውያን የዘመን አቆጣጠር በ1959 ዓ.ም የታተመው የአጫጭር ልቦለድ ድርሰቶች ስብስብ የተካተተበት የመጀመሪያው መጽሐፉ ጉድባይ ኮሎምበስ ለብሔራዊ ሽልማት በቅቷል። ከፍተኛ ተወዳጅነትን ያተረፈለት ልቦወለድ ስራው ታዲያ ከዚህ አስር አመታት በኋላ የታተመው መካከለኛ ገቢ ካላቸው ቤተሰቦች የሚወለድ አንድ የኒውዮርክ ከተማ ነዋሪ ወጣት ታሪክ የቁጥጥር ጠባቂነቱን እና ጾታ ነክ በሆኑ ጉዳዮች የሚዋጥበትን ጠባዩን የሚተርከውን ፖርቶኒስ ኮምፕሊያንት በግርድፉ ወደ አማርኛ ሲመለስ የፖርቶኒ ቅሬታዎች የሚለው መጽሐፉ ነው። አሜሪካን ፓስቶሪያል በሚል ርዕስ የደረሰው ሌላው ተወዳጅ ልቦለድ ድርሰቱ እንደ አውሮፓውያን የዘመን አቆጣጠር በ1998 ዓ ምት ለፖልትሪዘር ሽልማት በቅቷል። ሌሎች ታላላቅ ሽልማቶቹ ማንቦከር የተሰኘው ዓለም አቀፍ ሽልማት፣ የፔን ፎልክነር ሽልማትና ሽልማትና ብሔራዊ የኪነ ጥበብ ስራዎች ሽልማት ናሽናል ሚዲያ ኦፍ አርትስ ይገኙበታል። ለዛሬ የያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ወደ ቀሪ የጋቢና ዝግጅቶቻችን ልምራችሁ። የጋቢና ጉዟችን ከአሜሪካ ድምጽ ሬድዮ ይቀጥላል። ሄኖክ ሰማግዜርና እኔም መስታወት አድራጋው አብረን ከአድማስ እንሻገር እንላችኋለን ጋቢና ቪኦኤ ስ በሚዛን ቴፒ ዩኒቨርሲቲ ሚዛን ካምፓስ ዩኒቨርሲቲው ለተማሪዎች በቂ አገልግሎት ባለመስጠቱና ሴት ተማሪዎች ከትምህርት ቤቱ ውጭ በሚኖሩ የአካባቢው ማህበረሰብ የመደፈር ሙከራ ተደርጎባቸዋል በሚል ትምህርት መቋረጡን የተቃውሞ ሰልፍ መካሄዱን ያነጋገርናቸው ተማሪዎች ገልጸዋል። የአካባቢው ነዋሪዎች ችግሩ የመልካም አስተዳደር እንጂ የመደፈር ሙከራ አልተፈጸመም ይላሉ። ጽዮን ግርማ ሁሉንም አነጋግራ ተከታዩን አሰናርታለች። ስሟ እንዳይጠቀስ የጠየቀች በሚዛን ቴፕ ዩኒቨርሲቲ ሚዛን ካምፓስ ተማሪ ተቃውሞና ግጭቱ የተቀሰቀሰው የሴት ተማሪዎች በዩኒቨርሲቲው ግቢ ይደፈራሉ የሚል ወሬ መናፈስ ከጀመረ በኋላ ነው ትላለች። እሁድ ዕለትም በትምህርት ቤቱ ግቢ ውስጥ በሴት ተማሪዎች ላይ የመደፈር ሙከራ ተፈጽሞ ነበር ብላለች። አነጋግሪያት ነበር። ምክንያቱ ያው ሴቶችን እየገቡ ማህበረሰቡ ግን ዘበኛ አልታወቀም። ሴቶች በመደፈር ምክንያቱ እና ሴቶች ትምህርታችን ይከበር እንዴት እንሆናለን በሚል ነበር የተነሳ ሲነሳ ይሄ የሴቶች መደፈር ያልሽው የተረጋገጠ በፖሊስ የተመዘገበ የታወቀ ነው? አይ እንደዛ አልተረጋገጠም። የታየ ነገር የለም። ተማሪውም አጋልጦ የሰጠ ነገር የለም። ግን አሉባልታ ነገር እና የእሁድ ዕለቱ የተረጋገጠ ነው። እንዲ ሊዳ ፍራት በገባበት ነጥ ያስመለጠች። ከዛ በፊት ግን አሉባልታ ነው። ከዛ በፊት ሴት ተማሪዎች ይደፈራሉ የሚል አሉባልታ ነው አለ። ያልሽ እሁድ ዕለት የተከሰተው ምንድን ነው? እሁድ ዕለት ሽንት ቤት ውስጥ በነበሩበት ሰዓት መብራት አልነበረም። ሽንት ቤቱ ሁለት ሰዎች ናቸው ገብተው፣ የአንዷን ስልኳን ቀምታት ሮጠ። የአንዷን ደግሞ ሲያፍናት ጮሃ ዘበኛው ደረሰላት። ከዛ ዘበኛውን ገፍትሮት አመለጠ፣ ሰውዬው ማለት ነው። ከዛ በዛ ምክንያት እሷ ጮኸች፣ ሰው ሁሉ ተሰባሰበ፣ ጥይት ምናምን ተተኮሰ። ከዛ ድንጋይ ምናምን ውርወራ ተጀመረ። እሁድ ዕለት እንደዛ የመደፈር አደጋ ደርሶባታል ተማሪዋ ወይስ ሙከራ ነው? ሙከራ ነው። የያዛት ፊቱ ላይ ጥንብለት እሷን ጮሃ ነው ያ እንትን ያለችው፣ አመለጠ። የተማሪዎቹ ተቃውሞ የተቀሰቀሰው በዚህ ምክንያት ነው። አዎ፣ በዚህ ምክንያት ሌላ ነገር የለውም። ፖለቲካ ምናምን የለውም። በዚህ ምክንያቱ ሴቶች ሰልፍ ወጣል። በዛ ሴቶች ሲወጡ ወንዶችም እህቶቻችን እንዴት ይደፈራሉ በሚል ወንዶችም ተቀላቀሉ። መቼ ነው ሰልፍ የወጣችሁት? ሰኞ ሰኞ ጠዋት። የት የወጣችሁ ሰልፉን እዛ ግቢ ውስጥ እዛው ወደ ፕሬዚዳንት ቢሮ ላይ ነበረ የተወጣው። ማንም ይሰማንም አልነበረም። በዛው አንድ በአንድ ድንጋይ ሲወረወር ሁሉም ብትንትን ወጣ። ፌዴራል ፈሰሰ። በቃ ብዙ ተማሪዎች ተጎዱ። የሞተው ይበል። ምን አይነት ጉዳት ነው የደረሰው? የደረሰው ያው በፌሮ በድንጋይ የመመታት የመድማት እንጂ የሞት እንኳን አልነበረም። ተማሪዎቹ እንደዚህ የመደፈር ስጋት የመደፈር ሙከራ የሚመጣባቸው የትምህርት ቤቱ አጥር የጠበቀ አይደለም፣ ለአደጋ የሚያጋልጥ ነው። ክፍት ነው ማለት ነው? አዎ፣ በጀርባ በኩል ክፍት ነው። በሴቶች ዶርም ኦልሬዲ ክፍት ነው። በቃ ምንም ነገር የለውም። ውሃ ለመቅዳት በሌሊት እንወጣለን፣ ውሃ ስለሌለን። አለመይዱስ የት ነው የምትወጡት? የሆነ ወራጅ ውሃ አለ፣ የሚወርድ ውሃ በዛ ውሃን ለመቅዳት ለሊት ይወጣል። ንጽ ውሃ ለማግኘት ማለት ነው። ያ ውሃ ላይ ደግሞ የካፌ ጣቢ ምናምን ይገባበታል። እና ሌሊት ስራ ከመጀመሩ በፊት ውሃ ለመቅዳት ይኬዳል። በዛ አጋጣሚ ነው እንግዲህ ዘበኛ ይሁን የውጭ ማህበረሰብ ነዋሪ አይታወቅም፣ ለሊት እየወሰዳቸው እዛ ደፍሮ ጣላሽ ነ ይባላል። ስለዚህ አሁንም ውሃው የምትቀዱት ከዛ ነው? ውሃ የለም፣ ካፌ ነው። በሮቶ ይመጣልን ከካፌ ይቀዳል። አብዛኛው በዛ ነው። በቃ የምታጠበውም ገናችንም ልብስ እናጥበው በዛ ነው። የምንጠጣው ግን ከካፌ ነው የምንቀዳው። የትምህርት ቤቱ አስተዳደር የትምህርት ቤቱ ኃላፊ ተቃውሞውን ስታደርጉ ምላሽ ሰጥተዋችኋል? ወጥተው አነጋግረዋችኋል? የለም፣ ይህንን ነን መለሰን። የለም፣ ትናንት ስብሰባ ነበረ ከሰዓት ላይ። እኛ ግን ያው ሶስተን ውጭ ስለነበርን እንደሰባ ነው አልሰማ ነው። ውጭነን፣ ከተማ ከዩኒቨርሲቲ አራት ኪሎ ሜትር ወጣ ብለን ማለት ነው። ትምህርት የለም ማለት ነው አሁን የለም መምህራ ምንም ትምስና የለም። አይደለም፣ ትምህርት ምንም ሰራተኛ ራሱ የለም። ምግብ ራሱ እያገኙ አይደለም፣ ትናንት ቀን ሙሉ የለም። ከዚህ ውጭ ያለው ጥያቄያችሁ ምንድን ነው? ይሄ የተማሪዎች መደፈር የሴት ተማሪዎች የመደፈር ሙከራ ይቅር ሲባል ሌላ ተያይዞ ያነሳችሁ ጥያቄ አለ? የለም የተያያዘ ነገር የለም። ይህ ብቻ ነው በቃ። እና ይሟላልን? የጎደለ ነገር ይሟላልን የተባለው ምን ምንድን ናቸው የጎደሉት ነገሮች? ያው ይሆነ በብዛት ይሄለም መንገድ ጭቃ ነው በጣም ያስጠላል። እና አንደው ማህበረሰቡ ስማችን ያጠፋችሁ በሚል ተማሪዎችን የማህበረሰቡ ነዋሪ የሞተት ያለ ይመስለኛል። የአካባቢው ሰው ማለት ነው። ትላንትና ላይ ሞቷን መሰለኝ እና ዛሬ እዛ ግቢውን አካባቢ ወረውት ነው ያሉት ተማሪ ካልገደለን እያሉ። አሀ እናንተ የምትሉት ከውጭ የገቡ ናቸው ነው እንደዛ ሲባል እንዴት ስማችን ያጠፋሉ ሚልና ማህበረሰቡን የመሳሳል ተማሪውን ካልገደልን አላ። ሌላ ስሙ እንዳይጠቀስ የጠየቀ የአካባቢው ነዋሪ በበኩሉ የተቃውሞ ምክንያት የመልካም አስተዳደር ችግር ነው ይላል። አነጋግሬው ነበር። ያው እንግዲህ እንደሚታወቀው ሚዛን ማለት ከጥንት ጀምሮ የትኛውም የኢትዮጵያ ብሔር ብሔረሰቦች ተከባብሎ የሚኖሩባት አካባቢ ነው። እዛ አካባቢ ያው በዶሚናንት ነዋሪ እና የሚባለው ቤንች ቤተሰብ ነው። ያ ቤንች ቤተሰብ ከዚህም በፊት እንዲህ አይነት ድርጊትን ፈጽሞ ማያውቅም። ጥልቻ እንኳን ካለ በባህላዊ ሁኔታ እየፈታ የሚኖር ህዝብ ነበረ። አጋጣሚ ዩኒቨርሲቲ አካባቢ ላይ በአስተዳደራዊ ችግር ተከሰተ። ያ ችግርን ዩኒቨርሲቲ አመራር መውሰድ ባልመቻሉ ሂዶ እስከ ብሄርሰብ ድረስ እንዳንድ አላስፈላጊ ስድብ ቃሎችን ብሄርሰቡ የሚያንቋሽ ነገሮች ሲገለጽ፣ ከዛ ነው ህዝቡ ተነስቶ ረብሻን የቀጠለ። በህዝቡና በተማሪው መካከል ነው ረብሻው ያለው አይደለም። ይሄ ህዝብ ራሱ ማት ቤንች ራሱ ማስታደር አይችልም የሚል ቋንቋ ነው። ከተማሪ ማት አስተዳደር ማት እንትን ነው ከወሎ ዩኒቨርሲቲ ነው የመጣ ማት ዩኒቨርሲቲ ፕሬዚዳንት ማለት ነው። እና ወሎ ዩኒቨርሲቲ ነበር ሲሰራ የነበረው እዛ ምትክል ፕሬዚዳንት ከዛ ሚዛ መቶ ተሾመ። ከዛ በኋላ አብዛኛውን ጊዜ አይቀመጥም እሱ በስብሰባ ምን እያለ፣ ቤተሰቡም ሌላ ቦታ ነው ያለው እዛ እየሄደ አንዳንድ ምትምትም የሚያደርጉ ስለዚህ የተማሪውን ችግር በአጎት ሳይፈታ ሲቀር ከዛ ይሄ ህዝብ ራሱ መስለ ስለማይችል ነው ሌላ ምትምትም የሚያደርጉ የሚል ነገር ነው። አልጋው ተማሪ ያነሳው ከዛ ጋር ተያይዞ ነው። ረብሻ እንትን ያለው ተማሪ ከዛ ተነስቶ እንትን ዩኒቨርስቲ ሰባበረ፣ መስታወት ምናምን። ከዛ በዙሪያ ያለው ህዝብ ወጣና ይሄ አንደኛ ህዝብ ሀብት ነው። ስለዚህ ይህ ህዝብ ሀብት እንዲ መሆን የለበት በአግቡ አካባቢ ሰው ቢያሳድር ኑሮ እንደ ነገር አይከሰትም ነበር። ይሄ መቆም ሌሎች ተቃውሞ አቀረበ። ከዛም አላስፈላጊ መካከል ላይ የተፈጠሩ ችግሮች ነበሩ። ማሰደቡ ቃላቶች መጡ። ከዛ ህዝብ ተነሳና ተማሪዎችን ጭምር በሰልፍ ወጡና ተቃውሞ አቀረበ። ከዛ ቀስ በቀስ ሚዛን ከተማና አማን ከተማ ጠቅላላ ሙሉ በሙሉ ማለት ከአምሳ እስከ ስልሳ ሺህ በላይ የሆነ እንደውም የወጣ ህዝብ ከገጠር ወጣ። ከዛ በኋላ ተቃውሞ ያሰማ ነበር። ከጸጥታ ኃይል ጋር ግጭት ተፈጠረ። አንድ ህጻን ሞተ። ማታ ስድስተኛ ክፍል ተማሪ ነው የእድገት በህብረት ትምህርት ቤት ተማሪ የነበረ ልጅ አጋጣሚ ከፖሊስ ጥይት አምተው መታውና ሞተ። ከዛ ተቃውሞ ዛሬ በጣም የቀጠለው። ተማሪዎቹን ግን ስናነጋግራቸው ሴቶች ልጆች የመደፈር አደጋ ደርሶባቸዋል። ሴቶች ልጆች እዛ አካባቢ ላይ የመደፈር ሙከራ ይደረግባቸዋል። በዛ ምክንያት ነው የተቃወም ነው ብለዋል። ኦኬ፣ ይሄ በጣም ውሸት ነው። ምንም አይገናኝ ነገር ነው። ምናልባት ከዚሁ የተነሳን ጥያቄ እንትን ለማድረግ ነው። ለምሳሌ አሁን ልጅቷ ተጠይቃለች፣ በፖሊስም እስከ እንትን ድረስ ተብላለች፣ ቃል ስታለች እንዲሁም አጋጣሚ የሙስሊምነት ተከታይነት ስትናገር ይሄ ሀዝቡላ በፍጹም ይሄ ነገር በኔ ላይ የተፈጸመ ነገር የለም ነው የምትለው። ይሄንን ለማሞቅ ዝም ብሎ እንትን የተባለ ነገር እንጂ ተማሪ ሽድፈረ የለም። በጉዳዩ ላይ የተሟላ መረጃን ለማግኘት ከዩኒቨርሲቲው አስተዳደር፣ ከከተማው አስተዳደር እና ከፖሊስ መረጃን ለማግኘት ያደረግነው ከፍተኛ ጥረት ስልካቸው ስለማይነሳ አልተሳካልንም። እንዳገኘናቸው ምላሻቸውን ይዘን ለመመለስ ጥረታችንን እንቀጥላለን። sorarengga bina di 8 shangul shangul በዩናይትድ ስቴትስ ኤምባሲ አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ አማካይነት ባለፈው ሳምንት ረቡዕ ዕለት ተጀምሮ በሴቶች ላይ የሚደርሱ ጥቃቶችን በመገናኛ ብዙሃን በተሻለ መረጃን እንዴት ለማድረስ እንደሚቻል ለሶስት ቀናት የተካሄደ የጋዜጠኞችና የሌሎች ባለሙያዎች ስልጠናና መረጃ መለዋወጥ ስልጠና ተካሂዶ ነበር። በኢትዮጵያ የዩናይትድ ስቴትስ ኤምባሲ ቃል አቀባይ የሆኑት ኒክ ባርኔት ስልጠናው አጠር ያለ ስልጠናውን አስመልክቶ አጠር ያለ ማብራሪያ ሰጥተውናል። ከመስታወት አድራጋው ጋር ያደረጉት ቆይታና ከሌሎችም ተሳታፊዎች ጋር የተደረገውን የመረጃ ልውውጥ አስመልክቶ የተሰናዳው ዘገባ ይሆናል ተከታዩ። የሕክምና ባለሙያዎች፣ ፖሊሶችና የህግ ሰዎች በተለይም በሴቶች ዙሪያ በስፋት የሚሰሩ ጠበቆች፣ የማህበረሰብ መብት ተሟጋቾችና መሪዎች የጾታ ጥቃትን መሰረት ባደረገው ሰፊ ውይይት ላይ ተሳታፊዎች ነበሩ። አዲስ አበባ ኢትዮጵያ የሚገኘው የዩናይትድ ስቴትስ ኤምባሲ ቃል አቀባይ የሆኑት ኒክ ባርኔት ስለ ውይይቱ ዓላማና ሂደት ማብራሪያ ሰጥተውን ነበር። ውይይቱ የተካሄደው ለሶስት ቀናት በዩናይትድ ስቴትስ ኤምባሲ የተካሄደውን ስልጠና ተከትሎ ነው። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ወኪል፣ የአካባቢ ጸጥታ ጥበቃ ቢሮችን፣ የዩናይትድ ስቴትስ የበሽታ መከላከያና መቆጣጠሪያ መስሪያ ቤትና የዩናይትድ ስቴትስ ዓለም አቀፍ የእርዳታ ድርጅት ዩኤስአይዲ የተሳተፉበትና በትብብር ያዘጋጁበት ነበር። ስልጠናው በዋነኝነት ጾታን መሰረት ያደረገ ጥቃት ላይ የተቀመጡ ህጎችና አፈጻጸሞች በማህበረሰቡ ላይ ያላቸውን ተጽዕኖ የተመለከተ ሲሆን የማህበረሰብ ተቋማትንም ያካተተ ነበር። ወደ ሃያ የሚጠጉ በተለያዩ ሙያዎችና አካባቢዎች የሚሰሩ ሰዎችን ጋብዘን የጾታ ጥቃትን በጋራ ሆነው እንዴት መከላከል እንዳለባቸው እንዲወያዩ አድርገናል። ጥቃቱ ከደረሰ በኋላ የፍትህ አካላት ለፍርድ ቤት የሚጠቅሙ መረጃዎችን እንዴት ማሰባሰብ እንደሚገባቸው፣ ፖሊስና አቃቤ ህግ ኃላፊነታቸውን እንዴት መወጣት እንዳለባቸው፣ በዚህ ሁሉ ሂደት ውስጥ ደግሞ የጾታ ጥቃት የደረሰባቸውም ተገቢውን የህግ ጠለላ ማግኘታቸውን ማረጋገጥ እንደሚገባ ተወያይተዋል። በዚህ ስልጠና ከዩናይትድ ስቴትስ የህግ አስፈጻሚ ባለሙያዎች በመ መረጃ አሰባሰብና በሕግ አፈጻጸም ላይ ሰፋ ያለ ተሞክሮ አጋርተዋል። በስልጠናው ከተካተቱት ተሳታፊዎች መካከል በማኅበራዊ መገናኛ ብዙሃን የሚሰሩ ጋዜጠኞች ነበሩ። ለጋዜጠኞች ስለ ጉዳዩ የተሻለ መረጃን መስጠት መሰረታዊ እንደሆነ ኒክ ባርኔት ይናገራሉ። ሌላኛው በዋነኝነት በውይይቱ ከተካተቱትና ትኩረት መስጠት የፈለግኑ ጾታን መሰረት ያደረገ ጥቃት ሲደርስ እንዴት መረጃን ለሕዝቡ ማድረስ እንደሚገባ ለጋዜጠኞች ለማሳወቅና በውይይቱ ተሳታፊ ከነበሩት ጉዳዩ ከሚመለከታቸው ጋር በቅርበት እንዲገናኙ መድረኩን ፈጥረናል። ይህንን ሁኔታም ለማህበረሰቡ በብቃት እንዲያስረዱና ግንዛቤ ሊፈጥሩ የሚችሉበትን እድል ለማመቻቸት በማሰብ ነው ያገናኘናቸው። በዚህ ስልጠናና ውይይት ላይ ተሳታፊ ከነበሩት መካከል ወይዘሪት ሀወኒ ታደሰ በፌዴራል ጠቅላይ አቃቤ ህግ አቃቤ ህግ ናት። በኢትዮጵያ ጾታን መሰረት ያደረገ ጥናትና ህጉን በአጭሩ አብራርታልናለች። በዩናይትድ ስቴትስ ኤምባሲ አማካኝነት የተዘጋጀው ውይይት ጠቀሜታውንም በመግለጽ ጀምራለች እንደ ፖሊስ መርማሪ ፖሊሶች የጤና ባለሙያዎች አቃቢ ህጎችን ጨምሮ አጠቃላይ የስስ ስርአቱ ከዚህ ፆታን መሰረት ካደረገ ጥቃት ያለውን ግንኙነት በተመለከተ ነበረ ስልጠናው በጣም በጣም ስልጠና ነበረ ህጎች አሉ አለም አቀፍ ስምምነቶችንም ጨምሮ የወንጀል ህጎች አሉ ይህንን ነገር ፆታን መሰረት ያደረገ ጥቃቶችን ፕሮቴክት የሚያደርጉ እና ከኢትዮጵያም አንጻር የኢትዮጵያ ህጎችን እንዲስከፍ አድርገናል የዩኤፍ አቃቢ ህግ ነበረች። አንደኛውን ስልጣን የሰጠችን በእኛ ሀገር በፌዴራል ጠቅላይ አቃቢ ግን የሴቶችና ህጻናት ዳይሬክቶሬት ቡድኖች የመጣ ፕሬዚንት የተደረገ እንትን አለ። አጠቃላይ ኢትዮጵያ ያጸደቀቻቸው ራሷ የሚያወጣቻቸው ህጎችን በተመለከተ እንዲብራሩ ተደርጓል። ህጉ ምን ያህል ጥብቅ ነው? ሴቶችን በተመለከተ በተለይ ደግሞ ከጾታ ጋር በተገናኘ ለሚደርሱ ጥቃቶች በቂ አሁን ላይ ያሉት የጾታ ኮታዎች የሚያጠቃልል ህጎች አሉን። አሁን የቅጣት መጠኑ ሴርማ አይደለም የሚለው ሌላ ጉዳይ ነው፣ ከህጎቹ አቀራረጥም የሚመነጥ ነገር ነው። ስለዚህ አሁን ባለው ግን የኢትዮጵያ ህዝብ ስርአት በቂ የጾታን ጥቃት አድሬስ ሊያደርጉ የሚችሉ ሊመልስ የሚችሉ ህጎች አሉ። ተፈጻሚነቱስ ምን ያህል ነው? ተፈጻሚነቱ እንደሚያደረገው እንዳልኩሽ፣ ክስ ይዘሽ ስለሄድሽ ብቻ ሁሌም ማሸናፊነት ማለት አይደለም። ማስረጃ ምዘና ሲደረግ በፍርድ ቤት የከሰሱን ክስ ሊያስረዳ የሚችል ማስረጃ አቃቤ ህግ ነው መጀመሪያ ሚዘን ሄድ ያለበት ፍርድ ቤት ላይ ሄዶ ኤፌክቲቭ እንዲሆን ወይም ውጤታማ እንዲሆን፣ ፍርድ ቤትም በተቀመጠው የህግ ፍሬም ውስጥ ወይም አጥር ውስጥ ተገቢ ውሳኔ እንዲሰጥ ከስሰው ጥፋተኛ ለማስፋት ያለች ማስረጃ የሚስ ነው። ማስረጃው ደግሞ የሚደራጀው በምርመራ። ስለዚህ ሞሮፍ የፍርድ ቤት ላይ ካሉ ክሰቶች ይልቅ የምርመራ ምራ ስራችን ላይ በደንብ መጠናከር አለብን፣ የሚል እምነት ያለኝ ታምራዊት ወልዱ በኢቢኤስ ቴሌቪዥን እና በአዲስ ነገር ጋዜጣ በጋዜጠኝነት ትሰራለች። በስልጠናው ከተሳተፉት መካከል አንዷ ናት። የአሜሪካን ኤምባሲ ይህምን የሶስት ቀን ስልጠና ካዘጋጀለን በኋላ የውይይት መድረክ አዘጋጅቶ ነበር። ጾታን መሰረት ያደረገ ጥቃቶች በመገናኛ ብዙኃን ሲተላለፉ ወይም ለህዝብ አድማጭ ተመልካች ሲደርሱ እንዴት ሆኖ ነው መቅረብ ያለባቸው? ይዘታቸውስ ምን ይመስላል? የሚዘገቡት ዘገሮች ወይ የሚተላለፉት መረጃዎች ጉዳቱ ላይ ነው እንጂ ትኩረት ያደረገው አደጋው የደረሰባቸው ሴቶች የሚፈጥረው መፍትሄም ምንድን ነው አደጋውን ያደረሱባቸው ሰዎች በዚህ ጉዳይ ላይ የታሪኩ አንድ አካል እስከሆኑ ድረስ ምን መደረግ አለበት የሚለውን ከዘርፍ ባለሙያዎች ጋር እንዲሁም ደግሞ ከአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን መምህር ከሆነችው ዶክተር አዳረጅ አጋረደች ጋር በዘርፉ ጠለቂያ ላይ ውይይት ተደርጎበታል። ትምህርት ተሰጥተናል። በተለይ ጋዜጠኞች እንደዚህ አይነት ነገሮችን ሲዘግቡ ወይም ህዝብ ሲያደርሱ አደጋው ከመዘገብና አሳዛኝ ህዝብ እንዲወደው እንዲያዝን ልቡ እንዲነካ አድርገው ከማቅረብ ባለፈ ለህብረተሰቡ መፍጠር አለበት መፍትሄ ማሳወቅ የሚለውን ዋና ነገር እንዲጫወት ከፍተኛ ትኩረት እንዲያደርግ ራሱን በእንደዚህ አይነት በህግም ሆነ እሳ መሰረት ባደረጉ ጥቃቶች ላይ ህጉ ምን ይላል፣ የህግና አገልግሎት አሰጣጥ ላይ ያለውን ነገሮች ምን ይመስላል የሚለውን ጋዜጠኛ የራሱን አቅም እና ክህሎት አዳብረው በእንደዚህ አይነት ነገሮች ላይ በመገናኛ ብዙኃን እንዲያስተላልፍ ከተከሰተው ክስተት ባለፈ የነብስ ሀሳብን ከማቅረብ አንጻር እንዲዘግብና የራሱን አጣጦች እንዲያስቀምጥ በዘርፍ ባለሙያዎች የተደረገ ውይይት ነበር። እንግዲህ ይህን ይመስል ነበር። ባቸው ኒክ ባርኔት የዚህ ውይይት ዋነኛ ዓላማ የጾታ ጥቃትን ለመከላከል መረጃን በትክክል ለማዳረስ የተደረገ የሶስት ቀን ስልጠና እንደተሰጠና ውይይቱ ስኬታማ እንደነበር ተናግረዋል። ወርክሾፕ ወ ናት ኦፕን ፐብሊክ just the fact that we were able to hold it was a chance for us to have discussions on social media and other places with our with our interlocutors to again raise awareness so this is just one step out of many that we're taking and we look forward to working with all interested stakeholders in the future to help prevent gender based violence and then deal with it when it does occur <laughs> በማኅበራዊ የመገናኛ ብዙሃን ሐሳቡን በማንሳትና በሰፊው ለመነጋገር መረጃን ለማድረስ መነሻ ይሆናል ብለን በማሰብ ነው። ይህ የውይይትና የሥልጠና መድረክ ወደፊት ጾታን መሠረት ያደረጉ ጥቃቶችንም ለመከላከልም ሆነ ጥቃቱ ከደረሰ በኋላ ለሚደረጉ እርምጃዎች ጠቃሚ ነው የሚሆነው። በመጨረሻም የዩናይትድ ስቴትስ ኤምባሲ ቃል አቀባይ ኒክ ባርኔት ቀጣይ ተመሳሳይ የውይይት መድረኮች ለማዘጋጀት እቅዶች እንዳሉ ገልጸውልናል።

I don't Dar sevmek, የምትከታተሉት ጋቢና ቪኦኤ ነው። ዝግጅታችን ይቀጥላል። ወደ መጨረሻው ዘገባ ነው የምንሸጋገረው። ወደ ኬንያ ሞያሌ ነው የምናመራው። አው በከሞያሌ የተወስደው ኬንያ የሚገኙ ኢትዮጵያውያን በምግብ እጥረት እየተቸገሩ መሆናቸውን ተናግረዋል። በእርዳታ መልክ እየተሰጣቸው ያለው ምግብ ለህጻናት የሚሆን ስላልሆነ ባለፈው ሳምንት የሶስት ህጻናት ህይወት እንዳለፈም ገልጸዋል። በሁለቱ ካምፖች ተጠልለው ያሉትን እየረዳ ያለው የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን በጊዜያዊ መጠለያው የህጻናት ሞት እንደነበርና ነገሩ የተከሰተው ግን በባህላዊ ሕክምና ምክንያት መሆኑን ገልጿል። ገልሞ ዳዊት ተከታዩን ዘገባ አጠናክሮ ልኮልናል። ከኢትዮጵያ ሞያሌና አካባቢያ ተሰደው ሶሎሎ አካባቢ ሰፍረው የሚገኙ ኢትዮጵያውያን በምግብ እጥረት እየተቸገሩ መሆናቸውን ተናገሩ። በዚህም በተለይ የነፍስ ጡር ሴቶችና ህጻናት እየተጎዱ መሆናቸውን ገልጸው ባለፈው ሳምንት ሶስት ህጻናት እንደሞቱ ለአሜሪካ ድምጽ ተናግረዋል። ወይዘሮ ደርሜ ገልማ ከአራት ልጆቻቸው ጋር በጊዜያዊ መጠለያው ለሁለት ወር ኖረዋል። ስደተኛውን እየጎዳ ስላለው የምግብ አቅርቦት ችግር ያብራራሉ። አሁን የተባበሩት መንግስታት ድርጅት ነው እየረዳን ያለው። ደንበኛ ምግብ እንኳን እያገኘን አይደለም እየሰጡን ያሉት ማሽላ ነው። ይህንን ማሽላ ህፃን ሊመገብ አይችልም። ሌላ ተጨማሪ አልሚነት የለውም። በምግብ በኩል ሰው በጣም እየተጎዳ ነው። አሁን ለልጆቻችን የምንሰጠው ሌላ ምግብ የለንም። በዚህ ስደተኞች ካምፕ በቂ ምግብ ባለማግኘታቸው ሶስት ሕፃናት ሞተዋል። የታመሙ ሌሎች ሕፃናትም አሉ። ወይዘሮ ደርሚ በእርዳታ መልክ እየተሰጠ ያለውን ማሽላ ስደተኞች መመገብ እንዳልቻሉ ነው ደጋግሞ የሚናገሩት። ወይዘሮ ቀበሌ ሳፈተው ደግሞ የአራት ልጆች እናት ናቸው የሦስት ዓመት ታናሹ ልጃቸው በጠና መታመሙን ይናገራሉ እኔ አራት ልጆች አሉኝ ከነሱ አንደኛው በጠና ታሞብኛል ሆዱን ነው የሚያመው ራሱን በጣም ያቃጥለዋል ሐኪም ቤት ወስጄዋለሁ ግን እስካሁንም ምንም አልተሻለውም አሁን ማሽላውን ነው እያበላሁት ያለሁት በፊት ቤቴ በነበርኩ ጊዜ ከየትም አምጥቼ ያለኝንም ሸጬ ለልጆቼ በቂ ምግብ እሰጣቸው ነበር። አሁን ልጄ የታመመው በዚሁ በምግብ እጦት ምክንያት ነው። ስደተኞቹ የደህንነት ስጋት እንዳላቸውም ይናገራሉ። አንድ ስሙ እንዳይጠቀስ የጠየቀ በሶማሬ ጊዜያዊ መጠለያ የሚኖር ኢትዮጵያዊ ስደተኛ ለስደተኞች በቂ ጥበቃ እየተደረገ እንዳልሆነ ነው የሚገልጸው። ከእርዳታ ማጣት በተጨማሪ የደህንነት ስጋትም አለ። በትክክል ስደተኞች ሊኖሩበት በሚገባ መጠለያ ቦታ አይደለም ያለ ነው። ከኢትዮጵያ ድንበር ሁለት ኪሎ ሜትር ብቻ ርቆ ነው ያለ ነው። ለዚህም ዩኤንኤችሲአር መፍትሄ እንዲሰጠን ደጋግመን ጠይቀን ነበር። ከዚህ ራቅ ወዳለ ስፍራ ወስደው እንዲያስቀምጡን ጠይቀናቸው ነበር። እነሱ ግን እስካሁን ምንም መፍትሄ ሳይሰጡን በመቅረታቸው የምንኖረው በፍርሃት ነው። የስደተኞቹን ቅሬታ አስመልክቶ በኬንያ የተባበሩት መንግስታት ድርጅት የስደተኞች ጉዳይ ቢሮ ቃል አቀባይ የሆኑትን ይቦን እንዴገን ጠይቀን ነበር። በቅርቡ በደንበላፈቻና ላፈቻ ና ሶስት ህጻናት በባህላዊ ያክም በተሰጣቸው መድኃኒት ተጎድተው በተቅማጥ በሽታ ህይወታቸው እንዳለፈ ሚስስ ይቦን ገልጸዋል። የተመጣጠነ ምግብ በማጣት ህይወቱ ያለፈ ህጻን እንደሌለ ተናግረው፣ ይህም እንዳይከሰት የእርዳታ ስጪ ድርጅቶች ከ20 በላይ ህጻናት የአልሚ ምግብ እየሰጧቸው መሆኑን ገልጸዋል። ስደተኞቹ ያነሱትን የደህንነት ስጋት በተመለከተ ደግሞ የኬንያ ፖሊስ ቀንቀን በጊዜያዊ መጠለያው ቅኝት እንደሚያደርግ እና ለወደፊትም የስደተኞቹን እጣ ፈንታ ለመወሰን ድርጅታቸው አሁንም ከኬንያ መንግስት ጋር ምክክር ላይ መሆኑን ገልጸዋል። አሁንም ከአራት ሺ በላይ የሞያንና አካባቢያ ነዋሪዎች የታሳሳስሩ እንግዲህ እያሸሽተው ኬንያ ይገኛሉ። ለአሜሪካ ድምፅ ገልሞዳዊት ከናይሮቢ እንግዲህ የዛሬው የጋቢና ጉዟችን በዚሁ ወደ መጠናቀቁ ነው። ሄኖክ ፌስቡክ አትቪ ማሪክ ላይ በትዊተርም ሀሽታግ ጋቢና ቪን በመጠቀም አስተያየቶቻችሁን አድረሱ። ስናስተናግዳቸው ያመሸ ነውን የመስታወት አራጋው ና ሄኖክ ሰማ ጊዜርነን ዝግጅታችንም በቴክኒክ ያቀነባበረው ሞክቢል ያበረ ነው። ጉዟችሁ የሰመረ ይሁን እያል እንሰናበታለን። መልካም ምሽት።